የአማራ ተማሪዎች ማህበር ባህር ዳር ዩኒቨርሲቲ ከሁሉም የትምህርት ግቢዎች ማለት ከሁሉም ካምፓሶች በተውጣጡ ተማሪዎች ሰሞኑን ተመስርቷል። በምስረታው የተገኙት የወልቃይት ጠገዴ ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዴ በማንነታችሁ ስትደራጁ በማስተዋል ይሁን ሲሉ ምክራቸውን አስተላልፈዋል። ዘገባው የአስቴር ምስጋናው ነው። ከባህር ዳር ዩኒቨርሲቲ ከተለያዩ ካምፓሶች የተውጣጡ ተማሪዎች የአማራ ተማሪዎች ማህበርን በባህር ዳር ሰሞኑን መስረተዋል። በምስረታው የተገኙት የወልቃይት ጠገደ የአማራ ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዴ ባደረጉት ንግግር አማራ ሲደራጅ እራሱን ከጥቃት ይከላከላል፣ መደራጀት ግን ማስተዋልን ይጠይቃል የሚል መልእክት ነው ያስተላለፉት። ሲደራጁ የማንን ፖለቲካ መጠቀሚያ እንዳትሆኑ ጥንቃቄ ማድረግ ምክንያታዊ የሆነ ፖለቲከኛ ካለ መደገፍ በበታቸው ነው። ለግል ጥቅሞ ብሎ የእናንተን አእምሮ ትኩስነትን አይቶ ውስጣቱ እሳት እየለኮሰ እናንተ ለሱ ቲፎዞ ቲፎዞ ፖለቲካ እንዳትቀበሉ እንዳታራምጡ። ሁለተኛ አማራ አማራ አማራ ስንል ማን ነው አማራ? አማራ አማራ ራሱ አማራ ነው። አገው አማራ ነው። እማንተ አማራ ነው ስናሻውም አርጎባ አማራ ነው ኦሮሞ ከሚሴው አማራ ነው በዚህ መሬት የሚኖር ወጣት ተማሪ በሙሉ አንድ አማራዎች ነው አንድ ስነ ልቦናለን የሚል ፆኑ አቋም ሊኖራቸው ይገባል። አማራ ሆኖ ለሆዱ የሚገዛ እጅግ በጣም ብዙ ነው ስለዚህ እንደ ተማሪዎች ስትደራጁ ሰፊ ልቦና ሊኖራችሁ ይገባል አማራ ስንደራጅ ሌላውን ለማጥቃት ሌላውን ለመጉዳት አይደለም፣ ራሳችን ለመከላከል እንደሆነ እናንተ በደንብ አጠጣችሁ መያዝ ይገባቸዋል። የአማራ ተማሪዎች ማህበር ዋና ሰብሳቢ ተማሪ ፈለቀ ምስጋናው እንደሚለው ደግሞ የአማራ ተማሪዎች ማህበር እስካሁን በሀያ ዩኒቨርሲቲዎች ተቋቁሟል። ጊዜው አጭር ቢሆንም በየጊዜው የሚከሰቱ ችግሮችን እያስተካከለ ነው ይላል። አላማችን በጊዜያዊነት በተለያዩ ዩኒቨርሲቲዎች የሚደርሱበትን የአማራ ተማሪዎች ጥቃት መከላከል ነው። ለዚህም እርምጃዎች ወስደናል። ወደፊትም እንቀጣለን፣ ጥቃት የሚደርሱ ከሆነ ዘለቂታዊ የሆነ ፍላጎታችን አማራ ክልል ውስጥ ምሁራኖች የሚፈለፈሉበት በእውቀት የሚመራበት ማህበረሰብ ለመፍጠር የራሳችን አስተዋጽኦ ለማበርከት ነው። ለሚከለላቸው አካል ለትምህርት ሚኒስቴር ጨምሮ በዚህ በዚህ ዩኒቨርሲቲዎች ችግር አለ፣ ስለዚህ ተማሪዎቻችን እንዲጠበቁ የቻልነውን ጥረት እናደረጋለን። ተቋማዊ የሆነ መልስ የማይመልሰው ከሆነ ጥያቄያችንን የምናደርገው ይሄ ሰላማዊ የሆነ ትግል እናካሂዳለን። ለምሳሌ የመጀመሪያዎቹ አስቶ ዩኒቨርሲቲ ላይ ችግር ሲፈጠር ያደረግነው ጎንደር ላይ ሰላማዊ የሆነው የክላስ የመማር ማስተማር ሂደቱን ማንንም የማይነካ ግን ክላስ የማቆም ነበር። በተጨማሪ ደግሞ ተማሪዎች ለመከላከል ባንድ ኔትወርክ ፈጥረውልን ወይም ደግሞ መረብ ፈጥረው ተማሪዎቻችን ራሳቸውን እንዲጠብቁም እንዲ እናደርጋለን። አሁን ከክልል ውጭ ነው ብዙ የአማራ ተማሪዎች ማህበር ቅርንጫፎች ጠንካራ ካር የሆኑት እና ይሄ ምንድን ነው ራሳቸውን እንዲከላከሉ ለማድረግ ነው። ባሉበት ከጥቃት ከመፈጸሙ በፊት ማለት ነው። ተማሪ ቅድስት ዘውዱ የአማራ ተማሪዎች ማህበር በክልሉ በትምህርት ጥራት ላይ ለውጥ እንዲመጣ እየሰራም ነው ትላለች። ክልላችን ትምህርት የትምህርት ጥራት የለም በክልላችን ገጠሩ አካባቢ በዳስ ነው የሚሰራው። በዳስ ተምረው ምን ያህል እውቀት እንደሚሸምቱ እናውቃለን። ያን ዳስ ላይ እንዲቀየር አሁንም እያደረግን ነው እየሰራ ነው። የአማራ ተማሪዎች ማህበር በባህር ዳር በምስረተው ሊቀመንበር እና ምክትል ሊቀመንበር እንዲሁም ስራ አስፈጻሚ ኮሚቴዎችን መርጧል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር you're